የሁለት ቀኑን የለንደን ጉባኤ በጋራ የሚያስተናግዱት ብሪታንያ ጀርመን ኖርዌይ ኩዌት ና የተባበሩት መንግስታት ድርጅት የጉባኤው ተሳታፊዎች ከአምስት ዓመት የእርስ በርስ ጦርነት በኋላ በሶሪያ ለተፈናቀሉት 13.5 ሚሊዮን እና ወደ ጎረቤት ሀገራት ለተሰደዱት 4.4 ሚሊዮን ሶሪያውያን 9 ቢሊዮን ዶላር እርዳታ ለመስጠት ቃል እንደሚገቡ ተስፋ አድርገዋል በተባበሩት መንግስታት ድርጅት ዘገባ መሰረት ወደ 2.1 ሚሊዮን የሚጠጉ ሶሪያውያን ወደ ምዕራቡ ዓለም ተሰደዋል። ጀርመን በሚቀጥሉት ሶስት ዓመታት 2.5 ቢሊዮን ዶላር ለሶሪያና ለአካባቢው እርዳታ እንደምትሰጥ፣ ከዚህም መካከል 1.4 ቢሊዮን ዶላር ገደማው በዚህ ዓመት እንደሚሰጥ በለንደኑ ጉባኤ ቃል የገባች ሲሆን በጉባኤው የተሳተፉት ጀርመናዊው የልማት ትብብር ሚኒስትር ጌርድ ሚለር ለጋሽ ሀገራት ከአሁን ቀደም በተካሄዱ ተመሳሳይ ጉባኤዎች ለመስጠት የገቡትን ቃል አለመጠበቃቸውን በጥብቅ ተችተዋል። ለጋሽ ሀገራት ለሶሪያ ጠንካራ የገንዘብ እርዳታ ለመስጠት ቃል የሚገቡበት ይሆናል የሚባለው የሶሪያው ጉባኤ ለስደተኞቹ ችግር በዚያው በሀገሪቱ መፍትሄ ሊገኝለት እንደሚችል ግልጹ ምልክት የሚያስተላልፍ መሆን ይገባዋል። ችግሩ አውሮፓን ብቻ የሚነካ አይደለም። በመጀመሪያ የሕዝቡ ደህንነት መረጋገጥ ይኖርበታል። ቀጥሎም የወደፊት እጣፋንታቸው አስተማማኝ መሆን አለበት። አስር ቢሊዮን እርዳታ ቢገኝ ቀውሱ ፈጥኖ የሚነካቸው ዮርዳኖስ፣ ሊባኖስ፣ ቱርክና ሰሜን ኢራቅን ለማረጋጋት እንችላለን እና ጉባኤው ለሶሪያውያኑ አስተማማኝ ሁኔታ እንደምንፈጥርላቸው በማጉላት ሶሪያውያኑ በዚያው በአካባቢያቸው እንዲቆዩ የሚለውን ግልጹ ምልክት ማስተላለፍ ይኖርበታል። የለጋሽ ሀገራቱ ጉባኤ የሚካሄድባት ብሪታንያም ቢያንስ 17 ቢሊዮን ዶላር እርዳታ ለመስጠት ቃል ብትገባም የአሁኑ ጉባኤ ገንዘብ በማሰባሰቡ ተግባር ላይ ብቻ አለማተኮሩን የሀገሪቱ ጠቅላይ ሚኒስትር ዴቪድ ካምረን ገልጸዋል። የተባበሩት መንግስታት ድርጅት የአስቸኳይ እርዳታ አስተባባሪ መስሪያ ቤት በምህጻሩ የኦቻ ቃል አቀባይ የንስለርከም ለሶሪያውያኑ ስደተኞች ምግብ መድኃኒትና መጠለያ ለማቅረብ ከሚያስፈልገው አስቸኳይ የገንዘብ እርዳታ ጎን ከለጋሽ ሀገራት ዘላቂ ትብብር እንደሚሹ አመልክተዋል። እንደ ኢሮፓውያን አቆጣጠር ከ2013 ዓ.ም ወዲህ በተካሄዱትና ኩዌት ባስተናገደቻቸው ሶስት ጉባኤዎች እንዳደረግነው ሁሉ አሁን ለሶሪያና ለጎረቤት ሀገራት ሰብአዊ እርዳታ የምናቀርብበት ገንዘብ ለማግኘት እንሞክራለን። ግን ከዚህ በተጨማ ማሪ የሶሪያውያን ስደተኞች የወደፊት እጣ ለማሻሻል ለሕፃናቱ ትምህርት ለመስጠትና ለአካለ መጠን ለደረሱት ደግሞ የስራ ቦታ በመፍጠሩ ዘርፎች ላይ በወቅቱ ከለጋሾች ዘላቂ ትብብር እንሻለን። በተለይ የስራ ቦታ የመፍጠሩ ሂደት ሶሪያውያኑን ስደተኞችን ብቻ ሳይሆን የአስተናጋጆቻቸውን ሀገራት ዜጎችም የሚጠቅም ነው። ለምሳሌ በስደተኞች ብዛት የተጨናነቁትን ግዙፍ ችግር ያጋጠማቸውን ሀገራት መሰረተ ልማት ለማሻሻል ይህን አይነቱን ትብብር በማፈላለግ ላይ ነን። ኖርዌይ በሚቀጥሉት አራት ዓመታት አንድ ነጥብ አንድ ቢሊዮን ዶላር፣ የአውሮጳ ህብረት ሶስት ነጥብ ሶስት ቢሊዮን ዶላር እንዲሁም ዩኤስ አሜሪካ ዘጠኝ መቶ ሀያ አምስት ሚሊዮን ዶላር እርዳታ ለመስጠት ቃል ገብተዋል። አሜሪካውያኑ ከሚሰጡት ከዚሁ ገንዘብ መካከል 600 ሚሊዮን ዶላር ምግብና መጠለያ ለማቅረቢያ፣ የተቀረው ደግሞ በጎረቤት ዮርዳኖስና ሊባኖስ ለሚገኙት ወደ 300 ሺህ ለሚጠጉት ሶሪያውያን ስደተኞች ትምህርት መስጫ እንደሚውል ተገልጿል።